የሶማሌ ክልል አዲስ መንግስት አቋቋመ። ክልሉ በተጠባባቂ ተጠባባቂ ርዕሰ መስተዳደር የነበሩትን አቶ ሙስጠፌ መሐመድን በርዕሰ መስተዳደርነት እንዲሁም ምክትላቸው የነበሩትን አቶ ኢብራሂም ኦስማንን በምክትል ርዕሰ መስተዳደርነት አለም ሀላ ፈጽመው ተሰይመዋል። መስከረም ሀያ የተካሄደውን ምርጫ ተከትሎ ዛሬ የተቋቋመው የክልሉ መንግስት ሁለት የቢሮ ኃላፊዎችን ከምርጫው ራሱን ላገለለው ኦብነግ መስጠቱም ተዘግቧል። ይሁንና የኦብነግ የህዝብ ግንኙነት ኃላፊ ለሁለት ከተከፈለው የኦብነግ ቡድን መካከል ከብልጽግና ጋር ተቀራርበው ይሰሩ ለነበሩት ነው ሹመቱ የተሰጠው ሲሉ ተናግረዋል። በእለቱ የኦሮሚያ ክልል መስተዳደርና ና የሶማሊላንድ ምክትል ፕሬዚዳንት ተገኝተው መልካም ምኞታቸውን መግለጻቸውን አመልክቶ ድርጅት ቸኮል ተከታዩን አድርሰናል ስድስተኛውን ብሔራዊ ምርጫ ተከትሎ የሶማሌ ክልላዊ መንግስት ምክር ቤት ዛሬ ተቋቁሟል ምክር ቤቱም አቶ ሙስጠፌ ማምድ ኡመር ና አቶ ኢብራሂም ኦስማን ፋርሃን በርዕሰ መስተዳደርነትና ና በምክትል ነት ሾሟል ምክር ቤቱ ከነ አቶ ሙስጠፌ ሹመት አስቀድሞ ወይዘሮ አያን አብዲ ና አቶ ኢብራሂም ሐሰን አሊን በዋናና ና ምክትል አፈ ጉባኤ ነት ሾሟል በባለ ሲመቱ ላይ ንግግር ያደረጉት ፕሬዚዳንት ሙስጠፌ ሙህምድ ክልሉ ለእስካሁን ኋላ ቀርነቱ ህወሓትን ዋና ተወቃሽ አድርገዋል يجب ان دوله نمويه كان يتصرف اللوضيس بدلك يكون የሶማሌ ህዝብ ከ1983 ዓ ም ጀምሮ የተቀመጠውን የራስን እድል በራስ የማስተዳደር መብት በአግባቡ ሲጠቀም አልነበረም። በተለይ በመጨረሻዎቹ አስር ዓመታት የከፋ ሁኔታ ላይ ነበር። ህወሀትና ሌሎች ኃይሎች ነበሩ የሶማሌ ህዝብን የራስን በራስ የማስተዳደር መብት የነጠቁት። በእነኚህ ጊዜያት የከፋ የሰብአዊ መብት ጥሰቶች ነበሩ። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ ግን የሶማሌ ክልል በብዙ መልኩ ተሻሽሏል። ይህም ክልሉ ራስን በራስ የማስተዳደር መብቱ ሙሉ በሙሉ በማረጋገጡ ነው ነው ያሉት። ሆኖም በወቅቱ ለ27 ዓመታት ሀገሪቱን ሲያስተዳድር የነበረው ገዢው ፓርቲ ለሚቀርበው ማንኛውም ውንጀላና ክስ ሀገሪቱን ሲያስተዳድር እንደነበረው ድርጅት እንደ ኢህአዴግ የሚቀበላቸውና የማይቀበላቸው ስህተቶች እንደነበሩ ከመግለጽ ውጪ እንደ ህወሀት ብቻውን የሚወስደው ኃጢአት እንደሌለ የድርጅቱ አመራሮች በተለያዩ ጊዜያት ሲገልጹ መቆየታቸው ይታወሳል። ክልሉ ባለፉት ሶስት ዓመታት ያስገኛቸው ስኬቶች አስቀድሞ ከነበሩ 27 ዓመታት የበለጡ መሆናቸውን አቶ ሙስጠፌ ይገልጻሉ። በስፍራው ተገኝተው የእንኳን ደሳላቸው ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሶማሌ ክልል የ ፌዴራሊዝሙ ትክክለኛነት ማሳያ ሆኗል ሲሉ አሞካሽተውታል። ባለፈው ሶስት አመት በክቡር ዶክተር አብይ አህመድ የሚመራው የለውጥ መንግስት ኢትዮጵያ ውስጥ እውነተኛ ፌዴራሊዝም መሬት እንዲይዝ ሁሉም ኢትዮጵያዊ እኩል ተሳታፊ እንዲሆን የአንዳንዱ ብሄረሰብ ክልሎች ትክክለኛ ፌዴራሊዝም መሬት እንዲረግጥ ከፍተኛ ስራ ተሰርቷል። የዛ ትልቁ ምሳሌ የሶማሌ ክልል ነው። አቶ ሽመልስ አክለውም የሶማሌና የኦሮሚያ ክልል በልማትና ማህበራዊ ጉዳዮች ለማስተሳሰር ቁርጠኛ መሆናቸውን ተናግረዋል። የኦሮሚያ ክልል በጅጅጋ ከተማ ትምህርት ቤት ለመገንባት የመሰረት ድንጋይ እንደሚያስቀምጡም ይፋ አድርገዋል። በባለ ሲመቱ ላይ የተገኘት የሶማሌላንድ ምክትል ፕሬዚዳንት አቶ አብዱራህማን አብዱላይ እንዲሁም የኦብነግና የምዕራብ ሶማሌ ዲሞክራሲያዊ ድርጅት አመራሮች የእንኳን ደሳላቸው ንግግር አድርገዋል። አቶ ሙስጠፌ በባለ ሲመታቸው ባደረጉት ንግግር አዲስ የሚያዋቅሩት የክልል መንግስት ሴቶችን ወደ ተሻለ ኃላፊነት ያመጣና የተሻለ አቅም ላላቸውም እድል የሰጠ መሆኑን ተናግረዋል አሉ ዳሞ ክለልጉች ጥሩ ፈርባታይኪንይ ጃሬር ማ በ ባለፉት ሶስት ዓመታት ከታዩ በጎ ጅምሮች አንጻር የተሻለ አገልግሎት ለመስጠት ተዘጋጅተናል። ለዚህም በአሁኑ ሽመት በመስፈርትነት ትኩረት ከተሰጣቸው ጉዳዮች አንዱ የተሻለ አገልግሎት መስጠት መቻል ሲሆን የክልሉ ሴቶች በትምህርት ዝግጅታቸውና በችሎታቸው ተመዝነው ወደ ከፍተኛ አመራርነት እንዲመጡም ተደርገዋል። ይህንን አጠናክረ እንቀጥላለን ነው ያሉት። ከዚህ በፊት በክልሉ አንድ ሴት ብቻ የቢሮ ኃላፊ የነበረ ሲሆን አሁን ግን የምክር ቤቱን አፈ ጉባኤ ጨምሮ አምስት ከፍተኛ አመራሮች ሴት መሆናቸውን በዝርዝሩ ተመልክቷል። ከዚህ ባሻገር የአደጋ ስጋት ስራ አመራርና የሰራተኛና ማህበራዊ ጉዳይ ቢሮዎች የኦብነግ አመራር አባላት ተሹሞበታል። ሹመቱን በተመለከተ መረጃ የጠየቅናቸው የኦብነግ ቃል አቀባይ አቶ አብድልቃድር ሀሰን ሞጌ አሁን የተሾሙት ከኦብነግ ተገንጥሎ ራሳቸውን ቡድን የመሰረቱ አመራሮች ናቸው ብለዋል። እርሳቸው ዋናው ሲሉ የገለጹት የኦብነግ ክፍል ከክልሉ መንግስት ጋር አብረው ለመስራት ፍላጎት ያለው ቢሆንም ክልሉ ግን ስልጣን እንዳላጋራቸው ተናግረዋል። አቶ አብረዱ ቃድር ፓርቲያቸው ኦብነግ በምርጫ አጋጣሚ ባለው ከፍተኛ መጭበር ራሱን ከምርጫ ቢያገልም ከፌዴራል መንግስቱም ሆነ ከክልል መንግስት ጋር በመሰረታዊ የሀገሪቱ ፖሊሲዎች ላይ የአቋም ልዩነት እንደሌለው ና የክልሉ መንግስታዊ መዋቅር በማጠናከር የበኩሉ ሚና የሚወጣበት ትድል ሊሰጠው እንደሚገባ ባለፈው ሳምንት ለአሜሪካ ድምጽ አስታውቀው ነበር። ከነባር አመራሮች መካከል ከሁለቱ በስተቀር ቀሪዎቹ ተሿሚዎች አዳዲስ ሴቶች ሆሙ ወይም ከአንድ ቢሮ ወደ ሌላ ቢሮ የተዛወሩ መሆናቸውን ያገኘነው መረጃ ያመለክታል ባለፈው መስከረም ሀያ በሶማሌ ክልል በተካሄደው የተወካዮች ና የክልል ምክር ቤት ምርጫ ከአንድ የክልል ምክር ቤት ወንበር በስተቀር ቀሪዎቹን ወንበሮች የብልጽግና ፓርቲ ማሸነፉን ምርጫ ቦርድ ዘግቦ ነበር በምርጫው ኦብነግ ኢዜማ ና ነጻነትና ኩልነት ፓርቲዎች ከምርጫው ራሳቸውን ሲያገሉ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ና የግል ዕጩዎች ብቻ ነበሩ ከገዢው ፓርቲ ጋር የተፎካከሩት ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ